ምናምሻችሁ የጋቢና ቪ አድማጮች የዕለተ ሰኞ የካቲት 21 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው ለወጣቶች ያስተምራሉ፣ ያዝናናሉ ያልናቸውን መሰናዶች አጠናቅረናል። ከነዚህ መካከል ጥቂቶቹን እናሰማችሁ። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኛቸው አብዛኞቹ ኢንተርፕሬነር ሆነው አይደለም የሚንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተው ከሆነ ገንዘብ ስላላቸው ደግሞ የሆነ እውቀት ስላላቸው ብቻ ነው የሚሰሩት። የሰማችሁት ወጣት ዮሴፍ ብርሃን ይባላል። ስራ ፈጣሪና የአቡንቱ የንግድ ስራ ድርጅት መስራች ነው። በወጣትነት እድሜ ተግባራዊ መሆን እንዴት ለስኬታማነት እንደሚያበቃ ከልምዱ ያካፍለናል። ለምሳሌ የአንድ የሆነ ተቋም ላይ እንደዚህ ወደ ጦረኝነት የሚመስል ወይም ደግሞ ግጭትን የሚያባበስ የሚመስል አይነት ሐውልት አንዱን የሚያጥላላ የሚያጀግን አይነት ነገር እንዲሰራ የተጠየቅነውም ነበር። እንዲህ አይነት ነገር እዚህ ቦታ ላይ አንሰራም። ደግሞ የሰማችሁት አበበ አይምሮ ይባላል። የስነ ጥበብ ባለሙያ ነው። በባህር ዳር ከተማ ታሪክን ለመዘከር ስለሚሰራቸው ስራዎች ሊያጋራን የምሽቱ እንግዳ አድርገን ጋብዘነዋል። አብራችሁን ካመሻችሁ ሳምንታዊ የስፖርት መሰናዶና ሌሎች የአለም ወሬዎችንም እናሰማቸዋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ለሀገር ውስጥና ለውጭ ዜናዎች ሀብታሙ ስዩም Ama segnalos o ሩሲያ ዩክሬንን መውረሯን ተከትሎ የተባበሩት መንግስታት ድርጅት ድንገተኛ ጠቅላላ ጉባኤ በጠራበት ዋዜማ በሀገሪቱ ላይ ዲፕሎማሲያዊና ኢኮኖሚያዊ ማዕቀቦች እየተነባበሩ ይገኛሉ። በዛሬው ዕለት ከተጣሉ አዳዲስ ማዕቀቦች መካከል የእንግሊዝ ድርጅቶች ከሩሲያ ማዕከላዊ ባንክና የፋይናንስ ሚኒስቴር የሀብት ምንጭ ጋርም ማናቸውንም የንግድ ግንኙነቶች እንዳያደርጉ የሚከለክለው ይገኝበታል። ሲንጋፑር በተመሳሳይ የባንክ እንቅስቃሴዎችና የውጭ ንግድ ገደቦችን ጥላለች። ይህን ተከትሎ የሩሲያው መገበያያ ገንዘብ ሩብል ዋጋ ሀሳብ በእጅጓ አሽቆልቁሏል። ማዕከላዊ ባንኳ ተጨማሪ ማዕቀቦችም ተጥለውበታል። ይህ በእንዲህ እንዳለ ወረራው አምስተኛ ቀኑን የያዘ ሲሆን የዩክሬን ጦር ኃይል የሩሲያ እንቅስቃሴ ማዘግየት እንደቻለ እየተነገረ ነው። የእንግሊዝ ጦር ሚኒስቴር የሩሲያ ወታደሮች ከዩክሬን ዋና ከተማ ኪቭ 30 ኪሎ ሜትሮች ላይ እንደሚገኙ በዛሬው ዕለት ይፋ አድርገዋል። የሎጂስቲክ እጥረትና የዩክሬናውያን እየጠነከረ መከላከል የሩሲያን ጦር እያናወጡ እንደሆነ ሚኒስቴሩ አክሏል። የአውሮፓ ህብረት ለዩክሬን ጄቶች ሊልክ እንደሆነ ሲያስታውቅ፣ አውስትራሊያ ደግሞ ምንነቱ ያልታወቀ ገዳይ የጦር መሳሪያ እንደምትልክ በዛሬው ዕለት አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አዳዲስ ለውጦችና መወሰድ ስለሚገባቸው ተጨማሪ የተቀናጁ ምላሾች ለመምከር አጋሮቻቸውን በዛሬው ዕለት በስልክ ያነጋግራሉ ተብሎ ይጠበቃል። የዚምባብዌ ፖሊስ ቅዳሜ ዕለት የሀገሪቱ ዋና ተቃዋሚ ቡድን የጠራውን ሰላማዊ ሰልፍ ለመበተን ውሾችና አስለቃሽ ጭስ መጠቀሙ ተዘግበ። ይህ በሆነበት ቀን የሀገሪቱ ፕሬዚደንት ኢመርሰን ምንጋጓ ጥቂት ኪሎሜትሮችን ፈንጠር ብለው አንዳች እክል ያልገጠመው ንግግር ለደጋፊዎቻቸው አስተላልፈዋል። ከዋና ከተማዋ በስተደቡብ ምዕራብ 300 ኪሎ ሜትሮች ላይ በምትገኘው ጎክዌይ ፖሊስ ኔልሰን ቻሜሳ የተባሉትን ተቃዋሚ ፖለቲከኛ የሚጠብቁ በሺዎች የሚቆጠሩ የዚምባብዌ ዜጎች ቅንጅት የተባለው ፓርቲ ደጋፊዎች ላይ እርምጃውን እንደወሰደ ታውቋል። ፖሊስ ሰልፈኞችን ለመበተን የተንቀሳቀሰው ከመቶ በላይ ሰዎች ስብሰባ እንዳያደርጉ የሚከለክለውን የኮቪድ-19 ደንብ ጥሰዋል በሚል እንደሆነም ተጠቁሟል። ከሰልፈኞቹ መካከል የሆኑት የፓርቲው ቃል አቀባይ ፋዲዝ ማሂሪ በተቃራኒው ፕሬዚደንት ኢመርሰን ምንጋጓ የጠሩት ህዝባዊ ስብሰባ ካላንዳች የፖሊስ ጣልቃ ገብነት መከናወኑን በመጥቀስ የኮቪድ ደንቦች የዲሞክራሲን ምኅዳር እያጠበቡ መሆኑን ተናግረዋል። ፕሬዚደንት ምንጋግዋንም ወቅሰዋል። የአገሪቱ የፖሊስ የበላይ የሆነው የውስጥ ጉዳይ ሚኒስቴር ሚኒስትር ካዝምቤ ካዝምቤ ምላሽ ከመስጠት ተቆጥበዋል። ዩቲዩብ ዩቲብ የተሰኘው ማህበራዊ መገናኛ አውታር የሩሲያ መንግስት ልሳኔ የሆነው ራሽያ ቱደይ የዜና ተቋምና ሌሎች ቻናሎች ከዩቲዩብ ገጻቸው የሚያገኙትን ገቢ አግዷል። ይህ እርምጃ ሩሲያ ዩክሬንን መውረሯን ተከትሎ ፌስቡክ የተባለው አውታርም ከወሰዳቸው እርምጃዎች ጋር የሚመሳሰል ነው። ከዚህ በተጨማሪ አውታሮቹ ከዩቲዩብ ጥቆማ ላይ አልፎ አልፎ ብቻ ብቅ እንዲሉ እንደሚደረግ በዩክሬን መንግስት ጥያቄ መሰረት በሀገሪቱ ውስጥ እንዳይታዩ ውሳኔ እንደተላለፈም አስታውቋል። የዩክሬን ዲጂታል ሚኒስትር ማይካይሎ ፌድሮቭ ቅዳሜ ዕለት በትዊተር ገጻቸው ላይ የሩሲያ ፕሮፓጋንዳ ጣቢያዎች ያሏቸው ራሽያ 24 ታስ፣ ሪያ ኖቫስቲ የዜና አውታሮች እንዲታገዱ ዩትዩብን መጠየቃቸውን አስታውቀዋል። ራሽያ ቱዴይ በጉዳዩ ላይ ምላሽ ከመስጠት ተቆጥበዋል። ሩሲያ ከአውሮፓውያኑ 2018 ታህሳስ ወር በፊት ባሉት ሁለት ዓመታት ብቻ ከ26 የዩቲዩብ ጣቢያዎች ከ7 እስከ 32 ሚሊዮን የአሜሪካ ዶላር እንዳገኘች ኦሜላስ የተባለው የዲጂታል አጥኚ ድርጅት ለሮይተርስ ተናግረዋል። በስተ መጨረሻም ፕሬዚደንት ባይደን በነገ ውለት በኮንግረስ ፊት ለህዝባቸው ንግግር በሚያደርጉበት ወቅት የፊት ጭንብል ማጥለቅ በፍላጎት ላይ የተመሠረተ ብቻ እንደሚሆን ተነግረዋል። የፌዴራል ደንብ አውጪዎች ደንቦችን ባለፈው ሳምንት ማቅለላቸውን ተከትሎ ባይደን ንግግር በሚያደርጉበት ምክር ቤት ውስጥ የሚገኙ ተወካዮች መሸፈኛ የማድረግ ግዴታቸው ተነስቷል። የዩናይትድ ስቴትስ መናገሻ ከተማ ዋሽንግተን ዲሲ በአሁኑ ጊዜ በጣም ዝቅተኛ የበሽታ አደጋ ስጋት እንዳለባት የበሽታ መቆጣጠርና መከላከል ማዕከል አዲስ የቁጥር መግለጫ ያሳያል። ለዜናው አመሰግናለሁ። አድማች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ፕሮግራማችን በ25 ሜትር ባንድ 12040 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ላይ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችን እና በፌስቡክ ማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ዮሴፍ ብርሃኑ የሶስት መጽሐፍ ደራሲ ስራ ፈጣሪና የአቡንቱ ንግድ ስራ ድርጅት መስራች እንዲሁም ስራ አስኪያጅ ሲሆን ከልምዱ በመነሳት ወጣቶች እሱ አታካች እያለ የሚጠራቸው ምክንያቶች በማሸነፍ ወደ ተግባር እንዲገቡ ይመክራል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወጣቶች ስራ ፈጣሪ መሆን በሚችሉባቸው መንገዶች ዙሪያ ከዮሴፍ ጋር ያደረገው ቆይታ እንደሚከተለው ይቀርባል። ዮሴፍ ለህብረተሰቡ በአነስተኛ ዋጋ እናቀርባለን ያለውን የፈሳሽ ሳሙና አምራች ሲሆን ጎን ለጎን ልብስ ማጠቢያ ቤት እንዳለውም ነግሮኛል። አነስተኛ የካፌ ስራም ይሞክራለሁ ብሎኛል። እስከ ሁለተኛ ዲግሪ ደረጃ ያለውን ትምህርት መከታተሉን ገልጦ አንድ ማህበራዊ ጉዳዮች ላይ ያተኮረ የግጥም መድብልና ሁለት በንግድ ስራ ላይ ትኩረታቸውን ያደረጉ መጽሀፍት ማሳተሙን ይናገራል። ኢንተርፕሬነር ነህ ማለት እችላለሁ። ስለ ወጣት ዮሴፍ የሚከተለውን ተናግሯል። ማንኛውም ሰው ከመሬት ተነስቶ ኢንተርፕሬነር ሊል አይችልም። ኢንተርፕሬነር የሚለው ነገር በጣም እጅግ ከባድ የሆነ ጥቂት ሰዎች ብቻ ሆነውት የታየበት ዓለም ላይ ያለ ነው። ዛሬ ላይ ብዙ ሰዎች ስራ ይሰራሉ፣ ብዙ ሰዎች ይንቀሳቀሳሉ። ግን አብዛኛዎቹ አብዛኞቹ ኢንተርፕሬነር ሆነው አይደለም የሚንቀሳቀሱት። አብዛኞቹ እንቅስቃሴያቸውን አይተው ከሆነ ገንዘብ ስላላቸው ወይም ደግሞ የሆነ እውቀት ስላላቸው ብቻ ነው የሚሰሩት። ኢንተርፕሬነርሽፕ ከዛ ያለፈ ነገር ነው። አንድ ሰው እውቀት ስላለው ኢንተርፕረነር ነው ሊባል አይችልም። አንድ ሰው ገንዘብ ስላለው ኢንተርፕረነር ነው ሊባል አይችልም። ኢንተርፕረነር የሚባል ሰው ምን አይነት ሰው ነው ብለህ ብትጠይቀኝ ለማህበረሰቡ የሚኖር ከዛም ባለፈ ደግሞ ማህበረሰቡን ጠቅሞ ራሱን የሚጠቅም የመንግስት ድጋፍ የሆነ የሀገር ድጋፍ የሆነ ሰው ነው። አሁን ባለው ሁኔታ ወደዛ እየተጠጋው ነው ብዬ አስባለሁ። አሁን ላይ ግን ኢንተርፕረነር ነኝ ብዬ በድፍረት መናገር አልችልም ከሀሳብ ውጭ የተነሳሁት ከባዶ ነው ይላል። ጥቂት ነገር ነው መነሻ የነበረው ጥቂት ከራሴ ያጠራቀምኩትና ከሆኑ ሰዎች የሆኑ ያክል ብር ወስጄ ተበድሬ ወደ ስራ የገባሁበት ነው። አራት ነገሮች ቢዝነስ ሲጀመር ያስፈልጋል ብያሉ። አንደኛ የሰው ኃይል ያስፈልጋል፣ ሁለተኛ እውቀት ያስፈልጋል፣ ሶስተኛ ቤት ያስፈልጋል፣ አራተኛ ደግሞ ገንዘብ ያስፈልጋል ብያሉ። እነዚህ መሰረታዊ ነገሮች ካልተሟሉልህ ቢዝነስ ወደ ስራ ይገባል ተብሎ አይታሰቡም። ችግር የለውም። አራቱን ባይገኝ ማድረግ ይቻላል። እኔ ማድረግ አይቻልም አደለም። ኢንተርፕሪነር ደግሞ አንዱ ትልቁ ጉልበቱ ምንድነው ያለችዋን ነገር ተጠቅሞ ወደ ስራ ቀይሮ ወደ ተግባር ቀይሮ ውጤትን ማምጣት ነው ያለበት። ከዛ አንጻር አለማችን ላይ አሁንም አሉ፣ ሀገራችን ላይም ትልቅ ውጤት የደረሱ ሰዎች አሉ። እሱ አሳካች ያላቸውን ሀሳቦችን በመተው ወጣቶች ወደ ተግባር እንዲገቡ መክሯቸዋል በተለይ ወጣቶች አሁን ላይ እየተቸገሩበት ያለው ነገር ምንድን ነው አብዛኞቻችን ሀሳብ አለን ጊዜ ሞልቶናል ኢነርጂ አለን ግን ገንዘብ የለንም ነው አብዛኞቹ አሁን ላይ ያለው ጥያቄ የጥቂቶቹ ነው ከገንዘብ ውጭ ያለ ችግር ያለባቸው ቤት ውስጥ እናት አባቶቻችን የሚሰጡን ምግብ ሊኖር ይችላል ልብስ ሊኖር ይችላል መጠለያ አግኝተን ሊሆን ይችላል እነዚህ ልክ ነው አላጣንም ግን ነገስ ነው ጉዳዩ ዛሬ አይደለም ነገ ምንድን ነው ነገ ወጣቶች የት ነው እራሳችሁን ማግኘት የምትፈልጉት ነው ጥያቄው። ስለዚህ አንድ ሰው ነገ የት ቦታ ራሱን ማግኘት የሚፈልግ ከሆነ እዛ ቦታ ለመድረስ አሁን መጀመር አለበት፣ አሁን ዋጋ መክፈል አለበት። ዮሴፍ የእውቀት ወይም የግንዛቤ ማነስ ወጣቶች ስራ ፈጣሪ ወይም ኢንተርፕሮነር እንዳይሆኑ ያደርጋቸዋል ብሎ እንደሚያምንም ተናግሯል። እሱም ወሰድኳቸው የሚላቸው የኢንተርፕሪነርሺፕ ስልጠናዎች እንደጠቀማቸው ገልጿል። ትሬኒንግ ወስጃ አለው። በተለያዩ ቦታዎች ላይ እንደ ምሳሌ ዶት ኢትዮጵያና ኢዲሲ የሚባሉ ሁለት ግብረሰና ድርጅቶች አሉ። ከተማችን ላይ እነሱ ጋር ገብጭ ኢንተርፕሪነርሺፕ ኮርስ ወስጃ አለው። ከዛም ባለፈ ደግሞ ኮሌጆች ላይ ዩኒቨርሲቲም ፍሬሽማን ኮርሶች ላይ አብዛኞቹን ወስጃቸዋለሁ። ኢንተርፕሪነርሺፕን ወስጃለሁ። እነዛ ጠቅመውኛል። እውቀት ግድ ነው፣ በጣም ያስፈልጋል። ያለ እውቀት ብዙ ነገሮችን ከአንሰራ አንቀራለን። ብዙ ሰዎች ባለማወቅ መቼ ተሳስተዋል። ስናውቅ አንድ ነገር ራሳችን ላይ እንጨምራለን። ፍጥነትን ይጨምራል። አየህ የሆኑ ሰዎች የሆነ ነገር ስላወቁ ስኬታማ ይሆናሉ። የሆኑ ሰዎች የሆኑ ነገር ላላወቁ ደግሞ እየከሰሩ ነው ያሉት። በእኔ ቢዝነስ ላይ በተመሳሳይ ሰዓት ከኔ ጋር እኩል የጀመሩ ዛሬ ላይ ትልቅ ቦታ ያልደረሱ ይኖራሉ። ከኔም በፊት የጀመሩ ዛሬ ላይ ወደኋላ ይቀሩ ሊኖሩ ይችላሉ። ይህ ምንድነው? አንደኛው የእውቀት ማነት ነው። ገንዘብ ማነስ ብዬ እንትን አይለውም። ገንዘብ እየጨመረ ነው ሄደው እንጂ እየቀነሰ አይሄድም። እውቀት ብዙ ቦታ ገብቻለሁ። መጽሐፍቶችን አንበብ ያለሁ በቻልኩት አቅም ብዙ መጽሐፎችን በማንበብ ተጠቅሚ ያለሁ ብዬ አስባለሁ። ዮሴፍ ስለ ቀለም ትምህርትና ስላሳተማቸው መጽሐፍት መጫውቶኛል ለገበያ ወጣሁት ሶስት መጽሐፍ ነው። ሞር የመጀመሪያ መጽሐፌ ኡቡንቱ ይሰኛል። ኡቡንቱ የልቦለድና የግጥም መድብል ነው። ቀጥሎ ያወጣሁት የቢዝነስ መጽሐፍ ነው። ቢዝነሱ ላይ ብዙ ራን እያደረግኩም ስላለ ከዛም ባለፈ ደግሞ እንደ እኔ ወጣቶች ተነስተው አንብበው ወደ ስራ እንዲገቡ ለማነቃቃት በሚል የጻፍኩት መጽሐፍ ነው። ሞር ለስራ ፈጣሪዎችና ለጀማሪ ቢዝነስማኖች የሚጠቅም መጽሐፍ ነው። ቀጥሎ ያለው ትልቅ ራእይ የሚል መጽሐፍ ነው። ትልቅ ራእይ የሚለው መጽሐፍ ደግሞ ሰዎች ህልማቸውን ራእያቸውን ላቸውን የውስጥ አቅም ተጠቅመው እንዴት መኖር እንዳለባቸው ሊያስተምር የሚችል ቆንጆ መጽሐፍ ነው። አጠር አድርጌ ነው ሶስቱም የጻፍኳቸው። ሞር ብዙ ሰፊ ነገር ያነሳውበት የቢዝነሱ መጽሐፍ ላይና ራእይ የሚለው መጽሐፍ ላይ ነው። የራእይ መጽሐፍ እጅግ አስፈላጊ መጽሐፍ ነው። ማንም ሰው ራእይ ያስፈልገዋል፣ ህልም አለው ብሎ ሊነሳ ይገባል። ከዛ አንጻር እነዚህ መጽሐፎች ጽፍ ያለው በትምህርቱ ደረጃ ትምህርቴን እስከ ማስተርስ ድረስ ግራጁዌት አድርጌ ያለው የመጀመሪያ ዲፕሎማን የሰራውት በአይምዲ ዲፓርትመንት ላይ ነው። ከዛ በስነ መለኮት እስከ ዲግሪ ድረስ ተከታትያ እያለሁ በዲፕሎማ በዲግሪ መራ ግብረ ከዛ ባለፈ ደግሞ በስነ አመራር ቪዥን ዩኒቨርሲቲ አሜሪካ ከሚገኘው ቪዥን ዩኒቨርሲቲ አፍሌትድ ሆኖ ከሚሰራው እዚህ ሀገራችን ላይ ካለው ከግሪስ ኮሌጅ የማስተርስ ዲግሪ ላግኝ እያለሁ ከዛም ባለፈ አሁን ላይም እየተማርኩ እገኛለሁ ለሌሎች ሌሎች ወጣቶችም የስራ እድል መፍጠሩን ዮሴፍ አሸሽግም አስራ አምስት የድርጅት ሰራተኞች አሉት። ድርጅቱ ሞር እየተስፋፋ እያደገን ያለው አሁን ላይ ከተማችን ላይ በላውንደሪ ቢዝነስ ላይ ኦቡንቱ ላውንደሪ ብለን ከሶስት በላይ ብራንቾችን ከፍተን እየተንቀሳቀስ እንገኛለን። በዲተርጀንቱ ላይም ልክ እንደዚሁ እየተንቀሳቀስ እንገኛለን። ከዛ ባለፈ ደግሞ የራሳችን ሴልሶች አሉ፣ እየሸጡ የራሳቸውን ገቢ ያመጣሉ። ከዛም ባለፈ ደግሞ ዲተርጀንቱን በጣም ወጥረው እየሰሩና ትልቅ ቦታ ላይ ያደረሱ ይገኛሉ። ወደፊት ደግሞ ትላልቅ ስራዎችን እናስባለን። በሚቀጥለው አመት፣ እግዚአብሔር ቢፈቅድና በህይወት ብንኖር የራሳችን ከመንግስት ቦታ ወስደን የሳሙና ማምረቻ ስራ ለመስራት እያሰብንና እያቀደን እንገኛለን። በአንደኛው መጽሐፉ ከከተበው አንደኛው አንጓም የተወሰነውን አንብቦ ልኝ ቆይታችን ቋጭን እድሜን ሙሉ ሰው የቆረጠልን ደሞዝ እየበላ ተገድበ በባርነት ጡረተኛ ሆነ ከመጨረስ በፊት በብላ ስላፈጣሪ መሆን ይኖርብሃል። ሀብታም መሆን የምትፈልገው አንተ ብቻ አይደለም። ሁሉም መሆንና ሆኖ መገኘት ይፈልጋል። ሆኖም ግን ሀብትን አጥብቆ መመኘት ሀብታም አያደርግም። ምክንያቱም ሀብት በምኞት ላይ ተመሰረተ ቅጀት አይደለም። ሀብት ከውስጥ አቅም የሚወጣ በአላማ የሚኮን ማንነት ነው። በእድል አሊያም በአጋጣሚ ሀብታም ብትሆን ከድሆች የተሻልከ ሀብታም ትባላለ እንጂ እኔ እንደምልህ አይነት ስራ ፈጣሪ ነጋዴ የሆነውን የህዝብ አባት ዘመን ተሻጋሪ ሀብታም መሆን አትችልም የገንዘብ ስኬትን ከውለንተና ብልጽግና ጋር መጎናጸፍ የምትፈልግ ከሆነ በውስጥ ያለውን የቢዝነስና የስራ ፈጠራ ሀሳብ አሁኑን ወደ ድርጊት ቀይረው። ተቀጣሪ ብቻ እንደሆንክ አትምን፣ ቀጣሪም መሆን እንደምትችል እምን። ዮሴፍ ረድቶኛል ያላቸውን ከፈጣሪ እስከ ጓደኞቹ ከቤተሰቦቹ እስከ አበዳሪዎቹ ያመሰግናችኋል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ጋቢና ቪኦኤ ነው እየተከታተላችሁት ያላችሁት። ተከታዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። እንግዳችን አበበ አይምሮ በባህር ዳር ከተማ ታሪክና ትውፊትን በሀውልት ቀራጺነት ሙያ ለመዘክር እየጣረ የሚገኝ ወጣት ነው። አበበ ከዘጋቢያችን ከአስቴር ምስጋና ጋር በነበረው አጭር ቆይታ ስለ ስራዎቹ ይዘትና ግብ ሀሳቦቹን አካፍሎናል። ወደዛው እንለፍ። በህይወትህ አንድ እድል ቢሰጥህ የማንን ምስል መቅረጽ ትፈልጋለህ ብዬ ላነሳውለት ጥያቄ የእቴጌ ጣይቱን ሐውልት እንደሆነ የሚናገረው በባህር ዳር ከተማ በስዕልና ቅርጻቅርጽ ሐውልት ስራ የተሰማራው ወጣት አበባምሮ ነው። በባህር ዳር ከተማ ምርት ላይ በርኖስ አርት ጋላሪ እና መዝናኛ አበበ የጥበብ አሻራዎቹን የሚያስጎበኝበት ስፍራ ነው። በዚህ የመዝናኛ ስፍራ የተቀመጡ የሀውልት ስራዎች የማህበረሰቡን ተውፊት በዘላቂነት ለመወከል የሚረዱና ተማሪዎች በቦታ ርቀት ማወቅ ያልቻልን የዱር እንስሳትና የዱር እንስሳት በቅርብ እንዲረዱ ያደርጋል። ባይኖ አበበ ሀውልትን ከሞተ ሰው ጋር ብቻ የሚያስተሳስር ማህበረሰብ ባለበት አካባቢ ቀራጺ መሆን ፈተና መሆኑን የሚናገ ሲያገሩ አበበ የማህበረሰቡን አስተሳሰብ ለመቀየር እየሰራ እንደሆነ ይናገራል። ሀውልት ሲባል ብዙ ጊዜ ይኸው ከመቃብር ጋር የሚያያዝ አንዳንዴ ያላደገበት አገር ላይ ያልተለመደበት አገር ላይ የመጀመሪያ ሀውልት የሚሰራ ሰው የሚያገኘው መቃብር ሀውልት ላይ ብቻ ነው እና ከሙት ሰዎች ጋር አብሮ ስለሚያያዝ ብዙ ጊዜ ከዛ ጋር ያያያዙታል እንጂ ከተማ ላይ የምታያቸው የከተማዎች አይከን ለምሳሌ፣ ዩናይትድ ስቴትስ የምታየው እኮ የነፃነት አርማ የሚለው በጣም ጉዙፍነቱ አሁን እሱ ከኛ ከምናየው በአካባቢ ይታ ውጭ ስለሆነ ሐውልት ስራ ለነዚህ፣ ለከተማ ድምቀት ሐውልት ስራ ለሆቴሎች፣ ሐውልት ስራ ለአካባቢ፣ ለከተማ አደባባይ የሚለውን ነገር ለሙዚየሞች የሚለውን ነገር በስፋት ባልታዩባቸው አካባቢዎች ነው። ያ የመቃብር ሐውልት ብቻ ሐውልት ሲባል የመቃብር ሐውልት ብቻ የሚመስላቸውና ለአንተ ፈተና ሆኖ ይሄ ነገር እንግዲህ አሁን ከመቃብር አስወጥቼ እያየሽ ነው። መቃብር ላይ ብቻ ብለሽ ነበር እና አሁን መቃብር የሚባል ነገር አይኖርም። እዚህ ላይ የምታየው እንስሳት ለካ እንስሳት የሚቻለ እየተባለ ነው። ሌሎች የምትፈጫውንም እያሳየ ነው። አበበ በሙያው ፈተና የሆነበትን ሲገልጽ የፈጠራ ነጻነትን የሚጋፉ አሰሪዎችና ሰዎች ሲዋሉ የሚጠብቁትና ቀራጺዎች መጨረሻ ላይ የሚያገኙት አልጣጣም ሲል እንደሆነ ነው የሚናገረው። ሐውልት ሲሰራ ምንጊዜም ትውልድ ለማስተማር በሚል ነገር ነው የሚሰራ እንጂ ለአንድ ሰው ወይም ለፖለቲካ ወይም ለሃይማኖተኛ መልእክት ለማስተላለፍ በሚለው የሚያጋጭ ነገር ካለው አይሰራም በምንም ነገር። ለምሳሌ አንድ የሆነ ተቋም ላይ እንደዚህ ወደ ጦረኝነት የሚመስል ወይም ደግሞ ግጭትን የሚያባብስ የሚመስል አይነት ሐውልት አንዱን የሚያጥላላ፣ አንዱ የሚያጀግን አይነት ነገር እንዲሰራ ይጠይቅ ነው ነበር። እንዲህ አይነት ነገር እዚህ ቦታ ላይ አንሰራም ማለት የማሰራት እንኳን እቅዱና በጀት ይዞ ቢጠይቀንም ያ ነገር ለትውልድ ለአካባቢው ላለው ለወደፊት ማህበረሰብ ማይጠቅም መስሎ ከተሰማን ሀሳቡን በክርክርም ነው የምናስቆመው። ካላቆመም ደግሞ እኛም መስራት እናቆማለን። ሁለት አንድ ላቱ የምንጠቀመው አንዳንድ ተቋማት ደግሞ አንድ የታወቀን ሰው ከሰራን በኋላ ካቀማመጡ ጀምሮ ወደ እኛ ፊቱ መዞር አለበት የለበትም። እኛ ከፍለ ለምንድነው እኛ አንድ ሀውልት ሲቆም ለህዝብ አምከኝ በሆነ ህዝብ በሚመቸው ለህዝብና ለአካባቢ ውበት በሚሰጥ መንኩር ማቋም ነው የምንፈልገው። አንዳንዱ ደግሞ አይ እኔ ስለከፈልኩበት እኔን የማዘበ በ እኔ ከከፈልኩበት ውጭ ካላቋምከው አይቻልም መክፈልም አንችልም የሚል አይነት ጥያቄ ያነሳሉ። አራ የትውልድ ሀገሩ ነው ቴዎድሮስ እና በሽፍትናቱ ዘመኑ የሚታይንም መሰራት ያለበት ሽፍትናቱ፣ እንግዲህ ወጣትነቱ እንዳለ ሆኖ ጫካ ላይ የበግ ልምድ ለብሶ ጦር ይዞ እሱን ጫካ ያለውን ትግል የሚያሳይ መሆን አለበት። እና ገና ወጣት የመሆን ልክ እንደዚህ የበሰለው ሌላ ነገር አልነበር የሚተፈለገው ያኔ ዲዛይን ሲደረግ መጀመሪያ እዚያ የነበሩት ቱሪዝም አመራሮች ምንድን ነበረ? በቃ የክልሉ ባህልና ቱሪዝም ጥሩ የሚለው ዲዛይን ይወስንልን አሉ። በቃ ይወስንልና እሱ በወሰንልን ነገር መስራት እንችላለን የሚል በዛ ስራው የሰራ ነው ከሰራ ነው በኋላ እዛ የተመረጡ የሀገር ሽማግሌዎች አሉ ያን ያስረቅድቅ የሚባል ምሳሪያ ገና ከወጣትነቱ ይዞ የነበረ አስረቅድቅ፣ እንደዚ ብሎ የዘ ፎቶ አለ አለ በቴዶስ በልጅነቱ ዘመን የሚታወቅ እሱ እንደዚ ነበር የተመረጠው። በእሱን የተሰራው እና አስረቅድቅ ይዞ እንደዚ፣ እዛ የሀገር ሽማግሌዎች እንደ ኮሚቴ የነበሩ እንደ አይነት አስደግድቅ የመናምን ባል ነገር የምናውቀው ነገር የለም እኛ የምናውቀው ቴዶስ ጋሻ ጦር ይዞ በቃ እንደዚ ሆነ እንዲቆም ከጎንደሩ ጋር የሚመሳሰል መሆን ነው እንጂ የምናውቀው እንደ አይነት ምስል አንውቅ እና በእኛ ይሁንብህ፣ ይህን ነገር አፍርስ አሉ። በቃ ሽ ፈርሙ እናንተ ከተደሰታችሁ፣ ሌላ ጥያቄ እንዳያነሳ በእኛ ይሁን። በቃ የእኛን አካባቢ ተጠሪ እኛን እንወስን ብላችሁ አጽድቁ። እሽ ነው ሁሎችን ፈረሙ። አንድ የህዝብ ቅራኔ ያለበት ስራ አይለቀሽ፣ ሙሉ ጊዜ እንዳቆሰለሽ እንዳደማሽ ነው የሚሆን። እኔ ምቻለም ሸዎችን ሁሉ የሚያደማ ነው የሚሆን። ስለዚህ ያን ነገር ለማስተካከል የተገኘውን ሁሉ ሰዓት አሟጠን እንደገና ያገኘ ነውም ልምድ ምንድነው የጠየቁትን ጥያቄ አስተካክለን እነሱ በሚፈልጉት ነገር ሰርተን አስረከብናቸው። ይህንን ፈተና ሁሉ አልፎ በወራት ወይም በዓመታት የሚቆጠሩ ጊዜ አልፎ የተሰራው ስራ ፍጻሜው ሲያምር የሚሰጠውን የመንፈስ እርካታ ቀራጺ አበበ ሲገልጽ አንድን ስራ በብሮንዝ ከሆነ ወደ ሶስት ወር አራት ወር ድረስ እንፈጅበታለን ፕሮሰሱ ላይ እና እያንዳንዷ ፓርት መስዋዕት የምጠይቅና፣ ልክ ለምሳሌ ብሮንዙ የምንወስደው ወደ ማቅለጡ ስንመጣ የምንወስደው ቀልጦ ለማምጣት ሁሉም ነገር በእኛ ቁጥጥር ስር አይደለም የሆነው። በእያንዳንዱ ፓርት ላይ በእያንዳንዱ ስራ ላይ እንዳንድ ሽልማት እንዳንድ እርካታ እንቆጥረው እና ያን ተላምደሽ ተላምደሽ ተላምደሽ ያኔ ሰዎች መጠው የመጀመሪያ ሞዴሉን ጉብኝት ሲያካሂዱ በጉብኝት ላይ የሚሰጣቸው የሚሰጡት አስተያየት እና ማንኛውም አይነት ሀሳቦች የምናስተናግድበት መድረክ አለን። በዛ መድረክ ላይ የሁሉ ስሜት የሚገልጽ ነገር ሰርተናል፣ አልሰራንም የሚል አይነት ሀሳቦችም ነበሩ። የሁሉ ሀሳብ አስታርቀን ስራውን ሰርተን ቦታው ላይ እንደተከል ነው ያን ረፍት ይሰማናል በዛ ተከፈለ ተሸለመ ምናለ ተመረቀ እሱ ያስጨንቀንም ልክ እዛ ከደረሰ በኋላ እዛ በኋላ ረፍት ኑ ጥሩ እንቅልፍ የምንተኛበት ስሜት ይሰማናል እና ለእኛ ሽልማት ምንለው የተሰጠን ተልእኮ ያጠናቀቅን ጊዜ ነው በመጨረሻም ለአበበ ያነሳውን ጥያቄ በህይወትህ አንድ እድል ቢሰጥህ የማንን ምስል መቅረጽ ትፈልጋለህ ምክንያቱስ የሚል ነው እንደው አንድ የምታስቀድመው ካልሽኝ የፀሐይቱን ማስቀድመው። ፀሐይቱ በኢትዮጵያ ላይ ትልቅ ስራ ሰርታለች። እንዲሁም እሷ የሚወቅ ምንም ሀውልት የቆመ ነገር የለም። ወይኔ ያልብሳ ኢትዮጵያን እንዳትደፈር የማድረጉ ሁኔታ ትልቁ ነገር የወጣ ከፀሐይቱ ነው። አሁን መሰራት አለበት ብዬ ከማስበው በሴቶች አይደለም። እንደ ኢትዮጵያ እንደንት ትልቅ ነገር ያበረከተች ተምሳሌት የምትሆን የምትችል ፀሐይቱ የሆነ ቦታ ላይ የመሰራት አደባባይ ላይ የመሰራት እድሉ ቢገኝ እኔም የምችለውን ነገር አድርጌ ያለ መስራት እፈልጋለሁ። አስቴር ምስጋናው ባህር ዳር። ኔዲ አባተ የሳምንቱን ስፖርታዊ ክንዋኔዎች አጠናክሮ የሚያቀርብን ሰዓት ላይ ደርሰናል። ለዛሬም የሀገር ውስጥና የውጭ ስፖርት ዜናዎችን እንደሚከተለው ያቀርብልናል። የሩሲያና ዩክሬንን ጦርነት ተከትሎ ከተፈጠሩ ስፖርታዊ መረጃዎች መካከል ከሩሲያ ጋር የተያያዘው የዓለም ዋንጫ ማጣሪያ አንዱ ነው። ቀዳሚው መረጃችንም በዚሁ ላይ ያተኩራል። ፖላንድ፣ ስዊድንና ቼክ ሪፐብሊክ ከሩሲያ ጋር የዓለም ዋንጫ የጥሎ ማለፍ ጨዋታ እንደማያደርጉ አስታወቁ። ከሩሲያ ጋር በአንድ ምድብ ውስጥ የሚገኙት ሶስቱ ሀገራት ሩሲያ ዩክሬን ላይ ፈጽማለች ያሉትን ወረራ በመቃወም ነው። ከሩሲያ ጋር የጥሎ ማለፍ ጨዋታ አናደርግም ያሉት የፖላንድ ና የስዊድን የእግር ኳስ ፌዴሬሽኖች ውሳኔያቸውን ያስታወቁት ከትናንት በስቲያ ቅዳሜ የካቲት 19 ሲሆን ቼክ ሪፐብሊክ ደግሞ በትናንትናው ዕለት ተመሳሳይ ውሳኔ አሳልፋለች። በቀጣይ ወር መጋቢት 15 ከሩሲያ ጋር የዓለም ዋንጫ የግማሽ ፍጻሜ የጥሎ ማለፍ ጨዋታ ያለባት ፖላንድ ጨዋታውን ላለማድረግ መወሰኗን ተክትሎ የብሔራዊ ቡድኗን አምበል ሮበርት ሌዋንዶውስኪን ጨምሮ በርካታ የፖላንድ ተጫዋቾች በማህበራዊ ሚዲያዎች ባስተላለፏቸው መልእክቶች ውሳኔውን ደግፈዋል። ከነዚህ ተጫዋቾች መካከል የሆነው የፖላንድ የምን ጊዜም ከፍተኛ ግብ አግቢው የ33 ዓመቱ አጥቂ ሌዋንዶቭስኪ በዩክሬን የወረራ ጦርነት ባለበት ሁኔታ ከሩሲያ ብሔራዊ ቡድን ጋር ለመጫወት በጭራሽ አላስብም ማለቱ ተገልጿል። ለዚህ ሁኔታ የሩሲያ እግር ኳስ ተጫዋቾችና ደጋፊዎች ተጠያቂ አይደሉም ያለው የባየር ሙኒክ ው አጥቂ ነገር ግን ምንም እንዳልተፈጠረ አድርገን ማስመሰል የለብንም ሲል ማክሏል። ፖላንድ ምናልባትም ለሌዋንዶቭስኪና ሌሎች በርካታ ተጫዋቾቿ የመጨረሻ ሊሆን ከሚችለው ከቀጣዩ የኳታር የአለም ዋንጫ ውጭ ልትሆን እንደምትችል እየታወቀ ከሩሲያ ጋር ላለመጫወት የወሰነች የመጀመሪያዋ ሀገር ነች። እርሷን በመከተል ስዊድንና ቼክም ሩሲያ ወረራውን ካላቆመች በስተቀር ከሩሲያ ጋር አንጫወትም የሚል አቋም አንጸባርቀዋል። የሶስቱን ሀገራት ተቃውሞ ተከትሎ ፊፋ ሩሲያ በገለልተኛ ሀገር እንድትጫወት የሚል ውሳኔ ቢያሳልፍም ሶስቱ ሀገራት ከሩሲያ ጋር የሚደረጉ ጨዋታዎች መሰረዝ ነው ያለባቸው የሚል አቋም ይዘዋል። የዓለም ጁዶ ፌዴሬሽን የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ከስፖርቱ የክብር ፕሬዝደንትነት አገደ። ፕሬዝደንት ፑቲን በፌዴሬሽኑ የተሰጣቸውን የክብር ፕሬዝደንትነት ቦታ እሁድ ለት በጊዜያዊነት አጥተዋል። ዓለም አቀፉ የጁዶ ፌዴሬሽን የፑቲንን የክብር ፕሬዝደንትነት ለማንሳቱ በዩክሬን እየተካሄደ ያለውን ጦርነት በምክንያትነት ጠቅሷል። የጁዶ ስፖርትን በማዘውተር የሚታወቁት የሩሲያው ፕሬዝደንት የስፖርቱ ቀንደኛ አድናቂም ሲሆኑ በጎርጎሮሳውያኑ 2012 በተካሄደው የለንደን ኦሎምፒክ የጁዶ ውድድሮችን በስፍራው ተገኝተው ተከታትለዋል። የኤፒ ዘገባ እንደሚያመለክተው በፕሬዝደንት ፑቲን ትዕዛዝ ሐሙስ ዕለት ሩሲያ በዩክሬን ላይ የጀመረችውን ወረራ ለመግለጽ ጦርነት የሚለውን ቃል መጠቀም በኦሎምፒክ የስፖርት አካላት ያልተለመደ ነው። ዓለም አቀፉ የጁዶ ፌዴሬሽን ግን ቃሉን የተጠቀመ ሲሆን፣ ሌሎች የስፖርት አካላት የሩሲያን ድርጊት በአብዛኛው ግጭትን ማባባስ የሚሉና መሰል ቃላትን በመጠቀም ነው የሚገልጹት። የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ከሩሲያ ወደ ፈረንሳይ እንዲዛወር ተወሰነ። በሩሲያና ዩክሬን መካከል የሚካሄደው ጦርነት በበርካታ ስፖርታዊ ውድድሮች ላይ ጥላውን ማጥላቱን የቀጠለ ሲሆን የአውሮፓ እግር ኳስ ማህበራት ህብረት በሩሲያ ሴንት ፒተርስበርግ ይካሄድ የነበረውን የሻምፒየንስ ሊግ የፍጻሜ ጨዋታ ወደ ፈረንሳይ ፓሪስ ማዘዋወሩን አስታውቋል። የአውሮፓ እግር ኳስ ማህበራት ህብረት አርብ እለት የአውሮፓ ህብረት ኮሚሽን እና የፈረንሳይ ፕሬዚደንት ኤማኑኤል ማክሮን የተተፉበት አስቸኳይ ስብሰባ ማድረጉን ተከትሎ ነው ውሳኔውን ማሳለፉን ያስታወቀው። በውሳኔው መሰረት በጎርጎርሳውያኑ ግንቦት 28 በሴንት ፒተርስበርግ ይካሄድ የነበረው የፍጻሜ ጨዋታ በፓሪስ የሚደረግ ይሆናል። የአውሮፓ እግር ኳስ ማህበራት ህብረት እጅግ የተከበረ ያለውን የአውሮፓ ክለቦች እግር ኳስ የፍጻሜ ጨዋታ በፈረንሳይ እንዲካሄድ ድጋፍ አድርገዋል ያላቸውን ፕሬዚደንት ማክሮንን አመስግኗል። የእግር ኳሱ ህብረት ስራ አስፈጻሚ ኮሚቴ አባል የሆኑት ሩሲያዊው አሌክሳንደር አሌክሳንደር ዲኮቭ ግን ውሳኔው የተላለፈው በፖለቲካዊ ምክንያቶች ነው ሲሉ ቅሬታቸውን ገልጸዋል። ዲኮቭ በተጨማሪም የአውሮፓ እግር ኳስ ማህበራት ህብረት የሩሲያ ክለቦችና ብሔራዊ ቡድኖች በገለልተኛ ስፍራዎች እንዲጫወቱ ማዘዙንም ተቃውመዋል። ይህ ውሳኔ በዩክሬንም ላይ የተላለፈ ነው። ዓለም አቀፉ የኦሎምፒክ ኮሚቴ የስፖርት ፌዴሬሽኖች በሩሲያና ና የሩሲያ ጦር ወደ ዩክሬን እንዲገባ ግዛቷ በመፍቀድ ትብብር በማድረግ ላይ ትገኛለች ባለው በቤላሩስ ያላቸውን ዝግጅቶች ወደ ሌላ ስፍራ እንዲያዘዋውሩ አሳስበዋል። ከጦርነቱ ጋር በተያያዘ ሌሎች በርካታ ስፖርታዊ ውሳኔዎችም የተላለፉ ሲሆን በስፖርቱ ዓለም የሚገኙ የተለያዩ ግለሰቦችም የሩሲያን ድርጊት በማውገዝ የሚተላለፉ ውሳኔዎችን ደግፈዋል። የቼልሲው ባለቤት ሮማን አብራሞቪች ክለቡን በአደራ መልክ የማስተዳደር ኃላፊነት ለክለቡ የበጎ አድራጎት ድርጅት ሰጡ። ሩሲያዊው የቼልሲ ባለቤት ሮማን አብራሞቪች ክለቡን የመምራትና የመንከባከብ ኃላፊነትን ለቼልሲ የበጎ አድራጎት ፋውንዴሽን ሰጥቻለሁ ሲሉ ከትናንት በስቲያ ቅዳሜ ዕለት ባወጡት መግለጫ አስታውቀዋል። የክለቡ ባለቤት ሩሲያዊው ቢሊየነር አብራሞቪች ሩሲያ ዩክሬንን መውረሯ በይፋ ከተገለጸ ከሶስት ቀናት በኋላ ነው ይህን ውሳኔ ያሳለፉት። ትናንት ምሽት ቼልሲ በዌምብሌይ ከሊቨርፑል ጋር ባደረገው የካራባኦ ካፕ የፍጻሜ ጨዋታ ከመሸነፉ ከአንድ ቀን ቀድሞ የወጣው የአብራም ፌጅ መግለጫ ሁሌም ውሳኔዎችን የማደርገው የክለቡን ፍላጎት በማሰብ ነው ይላል። ስለ ፋውንዴሽኑ ሲገልጹም በአሁኑ ጊዜ የክለቡን የተጫዋቾችን፣ የሰራተኞችና የደጋፊዎችን ፍላጎት ለመከታተል በጣም ጥሩ ሁኔታ ላይ እንደሚገኙ አምናለሁ ብለዋል። ይሁን እንጂ የፋውንዴሽኑ አመራሮች ትናንት ያደረጉትን ስብሰባ ተከትሎ አደራውን መቀበል እንደማይችሉ ማሳ እንዲወቃቸው ተዘግቧል። አመራሮቹ የአብራሞቪችን አደራ መቀበል የሚችሉበት ሕጋዊ ማዕቀፍ እንደሌለ በመግለጽ ነው ኃላፊነቱን ወደ ጎን ያሉት ተብሏል። የቼልሲ ባለቤት እንደሆኑ የሚቀጥሉት ሮማን አብራሞቪች ሩሲያ ስመጥር ባለሀብቶች አንዱ ሲሆኑ የፕሬዚደንት ቭላዲሚር ፑቲን የቅርብ ሰው እንደሆኑም ይታመናል። በመጨረሻም ከሩሲያ ጉዳይ ወጣ በማለት የአትሌቲክስ መረጃ እናጋራችው። ኢትዮጵያዊቷ ያም ዘርፍ የኋላው በስፔን በተካሄደ የኪሎ ሜትር ሩጫ የአለም ክብረ ወሰን ሰረች። ትናንት እውድለት በስፔን የባህር ዳርቻ ከተማ ካስቴዮን በተካሄደ የአለም አትሌቲክስ የኪሎ ሜትር የጎዳና ላይ ሩጫ ውድድር በአሁኑ ወቅት ጎልታ በመታየት ላይ የምትገኘው ኢትዮጵያዊቷ አትሌት የዓለም ዘርፍ የኋላው የርቀቱን የአለም ክብረ ወሰን በመስበር ጭምር አሸንፋለች። አትሌቷ 10 ኪ ሜትሩ ሲሆን 29 ደቂቃ ከ14 ሰከንድ በሆነ ሰዓት ነው ያጠናቀቀችው። በዚህም የአለም የግማሽ ማርቶን የነሐስ ሜዳሊያ አሸናፊዋ የአለም ዘርፍ በጆይስሊን ጄፕኮስጌይ 29 ከ43 የተመዘገበውን ክብረ ወሰንና ባለፈው አመት በባህሬናዊቷ ትውልደ ኢትዮጵያዊት ቃል ኪዳን ገዛኸኝ በ29 ከ38 ተይዞ የነበረውንና በምዝገባ ሂደት ላይ የሚገኘውን ክብረ ወሰን አሻሽላለች። እርሷን በመከተል ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ ኬንያውያኑ ሮናልድ ክዌሞይ እና ሳሙኤል ቼቦሌ አንደኛና ሁለተኛው ነው ሲያጠናቅቁ ኢትዮጵያዊው ታደሰ ታከለ ውድድሩን በሶስተኝነት አጠናቋል። ለዛሬ የመረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ በአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ። የምሽቱ የያዝናቸው መሰናዶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ ና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየነን በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ ና በትዊተር ገጻችን አት ቪኦኤ አማህሪክ በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ፕሮግራም እንጠብቃችኋለን። የነገር ሳይበለን መልካም ምሽት።